እኑ ጠና ይስጥልኝ አድማጮች እንደምንሰነበታችሁ በየጊዜው በፓሲፊክ ውቅያኖስ አካባቢ የሚከሰተው ኤል ኒኖ የተባለው የአየር ንብረት ክስተት በተለይ በአፍሪቃ ተላላፊ በሽታዎች ሊከሰቱ እንደሚችሉ የሚጠቁም የቅድሚያ ማስጠንቀቂያ እንደሆነ አለም አቀፍ የጤና ተቋማት የሚያወጧቸው ጥናቶች ያሳያሉ የኢትዮጵያ ጎረቤት በሆኑት ሶማሊያ፣ ደቡብ ሱዳንና ኬንያን በመሳሰሉት የምስራቅ አፍሪቃ ሀገራት ውስጥ ሰዎች ከጥቂት ጊዜ ወዲህ ተላላፊ ከሚባሉት በሽታዎች መካከል አንዱ በሆነው የኮሌራ በሽታ መያዛቸውን የመገናኛ ብዙሃን ዘገቦች አመልክተዋል። ብዙዎች በዚሁ በሽታ በመሰቃየት ላይ በሚገኙባት የመንም ሁኔታው እጅግ አሳሳቢ መሆኑ እየተነገረ ነው። በኢትዮጵያ ደግሞ ካለፉት በርካታ ወራት ወዲህ በተለያዩ አካባቢዎች አጣዳፊ ተቅማጥና ትውከት በአህጽሮት አተት የሚባል በሽታ ተከስቷል። በሽታው በተለይ በድርቅ በተመታው የሶማሌ ክልል አሳሳቢ መሆኑ ተሰምቷል። ተደጋግሞ የሚከሰተው የአተት ስርጭት ምክንያቶች፣ የመከላከያ እርምጃዎች እንዲሁም ጎረቤት ሀገራትን ያሰጋው ኮሌራ እንዳይከሰት የሚደረገው ጥረት የተሰኙት ጉዳዮች የዛሬው ውይይታችን ትኩረት ናቸው። በዚሁ ውይይት ላይ ዶክተር አበበ ሀብታሙ በአዲስ አበባ የጥቁር አንበሳ ሐኪም ቤት መምህርና የህፃናት የጨጓራ ጉበትና አንጀት ሐኪም፣ ዶክተር ዳዊት አማረን የውስጥ ደዌዎች ስፔሻሊስት፣ እንዲሁም አቶ ሙጬ ኪዳኑ የሀይጅን ባለሙያ ይሳተፋሉ። የተሳትፎ ግብዣችንን ተቀብላችሁ አሁን በስልክ መስመር ላይ የምትገኙትን እንግዶቻችን በጣም አመሰግናለሁ። ወደ ውይይቱ ስናልፍ አተት በትግራይ በደቡብ በኦሮሚያና በአማራ እንደገና ተከስቶ እንደነበር በአንዳንድ የአዲስ አበባ ሰፈሮችም ስርጭቱ መታየቱ ይታወቃል። የሶማሌ ክልል የኮሚኒኬሽን ጽህፈት ቤት ያወጣው ዘገባ እንደሚያሳየው አተት ከአስራ አንዱ የሶማሌ ክልል ዞኖች መካከል በዘጠኙ ተከስቷል። የክልሉ አስተዳደርና የፌዴራል መንግስት ባደረጉት ጥረት በሽታው በእርግጥ በጉልህ ሊቀንስ እንደቻለ ቢገለጽም አተት በሀገሪቱ ድርቅ ባጠቃቸው ሌሎች ክልሎች ድጋሚ እንዳይከሰት ማስጋቱን ከኢትዮጵያ ጤና ባለሙያዎች ጎን የበሽታውን ስርጭት ለማስቆም የሚሰራው ድንበር የማይገድበው የሐኪሞች ድርጅት በምህፃሩ ኤምኤስኤፍ አስጠንቅቋል። አተት በሶማሌ ክልል መከሰቱ ባለፈው መጋቢት 29 በይፋ ከተነገረ ወዲህ በዚሁ አካባቢ ከ16 ሺህ የሚበልጥ ሰው በበሽታ መጎዳቱን ኤምኤስኤፍ ያወጣው ዘገባ አስታውቋል። ድርጅቱ የአካባቢ ባለስልጣናትን ጠቅሶ እንዳለውም በየወሩ ወደ 3500 ሰዎች በበሽታው ይያዛሉ። በነገራችን ላይ በሀገሪቱ የአተት በሽታ ስርጭት አሁን ምን ደረጃ ላይ እንደሚገኝ ከፌዴራልም ሆነ ከሶማሌ ክልል የጤና ጥበቃ መስሪያ ቤቶች መረጃ የሚሰጠን ባለስልጣን በውይይታችን ለማሳተፍ በተደጋጋሚ ሙከራ ብናደርግም አንድም ፈቃደኛ የሆነ ባለስልጣን አላገኘንም። ስለዚህ በዛሬው ውይይታችን በሙያዊው ማብራሪያ ላይ ብቻ እናተኩራለን። ዶክተር አበበ፣ ከቅርብ ዓመታት ወዲህ አተት በአጭር የጊዜ ልዩነት ተደጋግሞ እየታየና የሰው ህይወት እያጠፋ ነው። የበሽታው ተደጋግሞ መከሰት ምክንያቶቹ ምንድን ናቸው? አካባቢ ሀገራትን አሰጋ በሚባለው የኮሌራ እና በአተት በሽታ መካከል ያለውን ልዩነት እንዴት ይገልጹታል? እሺ እንግዲህ ወደ አተት ወይም ንስ ሀሳቡን ስናየው አጣዳፊ ተቅማጥና ትውከት ነው የሚለው አብዛኛውን ከተቅማጥ ጋር የተያያዘ መሆኑን ለመጠቆም የምንጠቀምበት ሀሳብ ነው። ስለዚህ በእንግሊዝኛው ጥንሰ ሐሳብ ስናስቀምጠው አኩዊት ዋተሪ ዲያሪያ ወይም አጣዳፊ የሆነ ውሃ አይነት ፈሳሽ አለው ተቅማጥ ለማለት ነው። ስለዚህ አኩዊት ዋተሪ ዲያሪያ የምንለው አሁን የተጠጣ ሰው ወደ ሽንት ቤት ተደጋግሞ የሚሄደው መጠኑ የጨመረ ወይም የውሃ መጠኑ በጣም የጨመረ እና ተደጋግሞ ሽንት ቤት እንዲጎበኝ እንዲሄድ የሚያደርግ እንደማለት ነው። ብዙ ከመሄደ በፊት ግን አድማጮችን በጣም ይቅርታ የምጠይቀው ምንድን ነው የሕክምና ቃላቶች አንዳንድ ጊዜ ኪቫለንት የሆነ የአማርኛ አገላለጽ ላይኖራቸው ይችላል። ያንን ቀለጻ ስናደርግም ትክክለኛውን መልእክት ላያስተላልፍ ይችላል እና አንዳንድ ጊዜ እንዳለ በእንግሊዝኛ የምንጠቀምበት ይኖራል። ለዚህ ትልቅ ይቅርታ ጠይቃለሁ። ስለዚህ አኪዩት አከሪ ዲያሪያ ወይም አጣዳፊ ተቅማጥና ትውከት በተለያዩ ምክንያቶች ሊመጣ ይችላል። ከኢንፌክሽን ጋር የተያያዘ ሊሆን ይችላል። ከኢንፌክሽን ውጭ ሊሆን ይችላል። ከኢንፌክሽን ጋር የተያያዘ ከባክ ባክቴሪያ ሊሆን ይችላል። ቫይረስ ሊሆን ይችላል። ፈንጋል፣ ፓራሳይት፣ የጥገኛ ምናምን የምንላቸው በጣም በርካታ ናቸው እና ከባክቴሪያ ውስጥ እንደ ሽጌላ፣ ሳልሞኔላ፣ ሸርሻኮላይ የምንላቸው አሉ። ካምፓይሎባክተር ጀጁኒ የምንላቸው አሉ። ኮሌራም አለ ቪብሪዮ ኮሌሬ የምንለው አለ። ያው ሴሮታይፕ ኦዋን ኦዋን ሃንድረድ ሰርቲናይን የምንለው አለ። ዜሮ አንድ እና አንድ መቶ ሰላሳ ዘጠኝ የምንለው ብዙ አይነት አሉ። ከመቶ በላይ ስፔሲሶች ስላሉት ነው። ስለዚህ አተት ማለት አጣዳፊ ተቅማጥና ትውከት የምንለው በድንገት የሚከሰት በጣም በሃያ ሰዓት ውስጥ ብዙ ጊዜ ሽንት ቤት የሚያመላልስ አንዳንድ ጊዜ ከሽንት ቤት መውጣት የሚቸገሩበት ደረጃ ላይ የሚያደርስ መንስኤዎቹ ግን በጣም የበዙ ብዙ ናቸው። የተለያዩ ናቸው ማለት ነው። ነገር ግን ከአስራ ዘጠኝ ዘጠናዎቹ አካባቢ ጀምሮ አጣዳፊ ትውከትና ተቅማጥ ሲከሰት በአብዛኛው ኮንፊርምድ ሆኖ ወይንም ተነጥሎ ይሄ ነው ምክንያቱ ተብሎ የተለየው ኮሌራ ስለሆነ አብዛኛውን አጣዳፊ ተቅማጥና ትውከት የሚለው ሀሳብ ሲነሳ በማንኛውም ህብረተሰብ ውስጥ ሊመጣ የሚችለው ኮሌራ የሚለው ነው ነገር ግን መቶ በመቶ ኮሌራ ነው ማለት ላይሆን ይችላል፣ እስካልተረጋገጠ ድረስ። ዶክተር ዳዊት፣ ያው በሽታው ከሰው ወደ ሰው የሚተላለፍ ስለሆነ ሐኪም ቤቶች በሕክምና ወቅት ምን የተለየ እርምጃ እየወሰዱ ነው? ምንድነው፣ እንደተገለጸው ያው በሽታው ከሰው ወደ ሰው የሚተላለፍ ገነ ሊኖረው ይችላል። ምክንያቱም ብዙ ጊዜ እንደተባለው በኢንፌክሽንም በሌሎች ምክንያቶችም ሊከሰት ይችላል። ግን ብዙ ጊዜ ኢንፌክሽን በሚሆንበት ጊዜ ከሰው ወደ ሰው የመተላለፍ እድሉ ከፍተኛ ነው የሚሆነው በተለይ በተለይ ጎልቶ የሚታየው ደግሞ በተለይ ሰዎች ሰብሰብ ያሉበት አካባቢ ከአኗኗር ወይም ደግሞ ከአንዳንድ የግል ንጽህና ጋር ችግር በተያያዘ ከፍተኛ የሆነ ከውሀ አጠቃቀምና ከውሀ ጋር የተያያዙ ነገሮችን በአግባቡ ባለመጠቀም ችግሩ ጎልቶ ሊታዩ ይችላል እና በብዛት የሚታየው በተለይ ሰዎች በተለያየ በተፈጥሮ የሆን ወይም ሰው ሰራሽ አደጋ ከቦታ ቦታ በሚንቀሳቀሱበት ጊዜ ወይም አንድ ቦታ ላይ መኖር በሚጀምሩበት ጊዜ ችግሩ ጎልቶ ይታያል። በተለይ በእንደዚህ አይነት ሁኔታዎች ማለት ነው። ጤና የጤና ባለሙያ ወይም ደግሞ የጤና ቦታዎችን በሚመለከት ያው ችግሩ ከተለየ ጀምሮ ማንኛውም የጤና ተቋም ይህንን ችግር በተጠንቀቅ ሊነገረው ይደረጋል። አንዳንድ ምክሮችም ለጤና ባለሙያዎችም ይነገራሉ። እንዴት ተደርጎ ሀንድል መደረግ እንዳለበትም በደንብ ኢንፎርሜሽን ይሰጣል። በተጨማሪ እንደውም ቅድምም እንደተገለጠው ምክንያት እስካልታወቀ ድረስ ብዙ ጊዜ የሞት ምክንያት ተብሎ የሚታሰበው ብዙ ከሰውነት የሚወጣው ፈሳሽ ምክንያት ስለሆነ ያ ወደ አደጋ እንዳያመዝን ወይም ወደ ሕልፈተ ሕይወት እንዳይሄድ አስፈላጊ እርዳታም አቴ ግላንስ ወይም ደግሞ ወዲያውን ልክ በሽተኛ በሚመጣበት ጊዜ እንዲደረግ እያንዳንዱ ተቋም በትክክል በመንግስት የሚሆን በሌላው የጤና ባለሙያዎችን ኢንፎርሜሽን እንዲደርሰው ይደረጋል። ስለዚህ ይሄንን ነገር እንደ ተቀዳሚ ስራ ተደርጎ በየቦታውን በሚነሳበት ጊዜ አግባብ ያለውን እርምጃ እየተወሰደ ይገኛል ማለት ነው። አቶ ሙጬ ሰዎች ላተት ተጋላጭ የሚሆኑት መቼ ነው? እሺ በጣም ጥሩ ነው። እንግዲህ እንደተገለጸው ነው አጣዳፊ ተውከትና ተቅማጥ ከስሙ መረዳት እንደሚቻለው ያው በጣም የሚደጋገም ተቅማጥና በተውከት መልክም የሚወጣ እንትን ማለት ነው፣ ፈሳሽ ነገር። ስለዚህ ይሄን ሁኔታ ምናልባት በአግባቡ መያዝና መቆጣጠር ካልተቻለ የበሽታው ስርጭት እየሰፋ ይሄዳል እና ብዙ ጊዜ ተደጋግሞ እንደሚነገረው ይህ በሽታ በስፋት ሊተላለፍ የሚችልባቸው መንገዶች ያው ከሰው ወደ ሰው ብለናል። ቀጥታ ሰውም እንትን በማለት ብቻ ሳይሆን የተበከለ ውሃ በመጠጣት ምናልባትም ከምግብ ጋር በተያያዘ የተበከለ ምግብን ከመመገብ እና ይሄ ሊሆን የሚችለው ደግሞ ከበሽተኛው የሚወጣው ተቅማጥና ትውከት በአግባቡ በመጸዳጃ ቤት ሊቀበር ስለማይችል እና በየሜዳው ስለሚበታተን ይሄ ነው እንግዲህ አሁን አንቺ ከመግቢያሽ ላይ አተቱ በተለይ በዚህ በድርቅ በተጎዱ አካባቢዎች መስፋፋቱን ነው የገለጽሽው እና እዚህ ላይ አንዳንድ ነገሮችን ማየት የሚያስፈልግ ይመስለኛል። በድርቅ አካባቢ ሰዎች አማራጭ አይኖራቸው። ይኸው አማራጭ የለም እና አማራጭ እንኳ ቢኖር ያን አማራጭ ለመጠቀም አቅም የላቸው። ሌላው ደግሞ የሰውነታቸው ሁኔታም ያው እንግዲህ ምናልባትም በረሀብ ተከስቶ ከሆነ በረሀብ ምክንያት ሊዳከም ስለሚችል በሽታው የዚህም አይነት እድል ካገኘ ደግሞ ብዙ ጉዳት ያስከትላል ማለት ነው። እና ይሄ በጣም እንትን የሚል ነው። ስለዚህ ዞሮ ዞሮ የሚተላለፍባቸው መንገዶች ንጹሕ ውሃ ካለመጠጣት ውሃችን፣ የምንጠቀምበት ውሃ የተበከለ ሲሆን የግል ንጽህናችንን ለመጠበቅ ይሄ ሃይጂኒክ ፕራክቲስ የምንለውን እሱን ለመጠበቅ ካለመቻል የተነሳ እና ተውከቱንም ሆነ ሌላው በመጸዳጃ ቤት ለመቅበር የማንችልበት ደረጃ ላይ ስንደርስ የበሽታው ሁኔታ ይስፋፋል። ይሄ እንግዲህ ምናልባት በግል ቤታችንም አሁን እንደተባለው ምናልባት እንግዲህ የኬስ ትሪትመንት ሴንተርስ የሚሏቸው አሉ። እንዲህ አይነት ችግር በሚፈጠርበት ጊዜ በሽተኞች ተሰባሰው ድጋ እርዳታ የሚያገኙበት ሁኔታ ትልቁ ጥንቃቄ እንዲደረግ የሚገባው እዛ አካባቢ ነው። እና እንግዲህ በአጭሩ እነኚህ ሁኔታዎች የበሽታውን መስፋፋት አመቺ ሁኔታ ሊፈጥሩ ይችላሉ ነው ምለዋል ዶክተር አበበ። እንደሰማነው ድርቅ የአተት ስርጭትን ያባብሳል አባብሷል ነው የሚባለው። በተጨባጭ ድርቅ በስርጭቱ ላይ የሚጫወተውን ሚና እንዴት ይገምቱታል? በጣም ጥሩ ነው። በደንብ በደንብ ለመግለጽ እንደተሞከረው እንግዲህ ብዙውን ጊዜ ይሄ ውሃ ወለድ የምግብ ወለድ እንደዚህ የምንላቸው አሉ። ከእሱ ጋር የተያያዙ ማንኛውም ጀርም ባክቴሪያም፣ ቫይረስም፣ ሌላም የውሃ እጥረት ወይም የዝናብ እጥረት በሚከሰትበት አካባቢ በደንብ ቅድም እንደተገለጸው ሕብረተሰብ ለመጠጥ የሚጠቀምበት ውሃ፣ ለምግብ ማዘጋጀት የሚጠቀምበት ውሃ እና ለሌላ ለሌላ ምን ነገር የሚጠቀምባቸው ሁኔታዎች በእነዚህ ነገሮች የመበከል ይኖራልና ብዙውን ጊዜ ይሄ የአጣዳፊ ተቅማጥና ትውከት የሚከሰትባቸው ወቅቶች ወይ ዝናባማ ወቅት በሚያቆምበት ሊያቆም ሲል ወይም ዝናባማ ወቅት ሊጀምር ሲል ነው፣ እንደዚህ ውሃ ወይም ዝናብ እጥረት በሚከሰትባቸው ወቅት ላይ ነው። ስለዚህ በአብዛኛው የሚተላለፍበት መንገድ ቅድም እንደተገለጸው ከምግብ በመበከል ጋር ከውሃ መበከል ጋር እና ሌሎችም አሉ፣ ሌሎች ነገሮች ይኖራሉ። ግን አብዛኛው የምግብና የውሃ ጋር የተያያዘ ስለሆነ የዝናብ እጥረት ወይም የውሃ እጥረት በሚኖርበት ጊዜ የመተላለፍ እድሉ በእጅጉ ይጨምራል። በእጅጉ በእጥፍ በሁለት ከዚያም በላይ ይጨምራል። ስለዚህ ይሄ አኪዩት ዋተሪ ዲያሪያ የምንለው በተለይ ከአምስት ዓመት በላይ ላሉ ብዙውን ጊዜ የሚከሰተው ከዝናብ ወይም ከውሃ እጥረት ጋር በተያያዘ ነው። ስለዚህ ብዙ ሌላም ፋክተሮች አሉት የተጠቂዎች የበሽታ የመከላከል ኃይል ከዕድሜ ጋር ከሌላ ጋር የተያያዘ አለ፣ ግን በአብዛኛው ከምግብ እና ከውሃ መበከል ጋር ወይም የዝናብ እጥረት ወይም የውሃ እጥረት ባለበት አካባቢ በእጅጉ በእጅጉ ጨምሮ የሚታይበት ነው። ይሄ ሁልጊዜ የሚታይም ነው። ዶክተር ዳዊት በጎረቤት ሀገራት የተከሰተው የኮሌራ በሽታ በኢትዮጵያም ታይቷል የሚሉ አንዳንድ ሰዎች አሉ። ይህ በእርግጥ አይታወቅም። በሽታው በኢትዮጵያ ካልተከሰተ ስርጭቱ ኢትዮጵያን እንዳይነካ ለመከላከል ምን ሊደረግ ይችላል? እሺ መልካም እንግዲህ ቅድም እንደተባለው አተት መንስኤው ወይም ምክንያቱ እስካልታወቀ ድረስ ይሄ ነው ብሎ መናገር አሁንም ቢሆን አዳጋች ነው የሚሆነው የራስ የሆነ ላቦራቶሪና የተለየ የምርመራ እንትን ስለሚያስፈልገው ይሄ ነው ለማለት አዳጋች ነው የሚሆነው። ግን በአጠቃላይ አተትን እንዴት መከላከል ወይም እንዴት ማቆም ይቻላል ወደሚለው ለመሄድ ያክል አንደኛ ህብረተሰባዊ አቀፍ የሆነ መከላከል መሰራት አለበት። ያ ማለት ማለት ነው ማህበረሰቡን እንዲማር ማለት ንጹህ ውሃ እንዲጠቀም የተበከለ ውሃ ምን ሊያመጣ እንደሚችል በደንብ አድርጎ ማስረዳትና በተለይ በተለይ ቆሻሻ ማስወገድ ላይ በጣም ጥንቃቄ ተደርጎ ምግብም እንዳይበከል እዛ ላይ ስራ መሰራት አለበት። ከዛም አልፎ የታመመ ሰው ካለ ተገቢ ወደ ሐኪም ቤት ሂደው የጤና ባለሙያው ተገቢ እርዳታ ሰጥቶት ሌላውም ሳይበክል ወደ ማህበረሰቡ የሚቀላቀልበት መንገድ ማመቻቸት ነው። በሶስተኛ ደረጃ የጤና ተቋማቶችን ይህን ነገር ተነሳ ከተባለ ጊዜ ጀምሮ በቂ ዝግጅት እንደሚያደርጉ እርግጠኛ ነኝ። የኢንፎርሜሽኑ ከደረሳቸው ጊዜ ጀምሮ በተለይ በዚህ በሽታ የተጠቁ በሽተኞች የተለየ ቦታ አዘጋጅተን ሌላውም ሳይበክሉ ታክመው የሚወጡበትና ተገቢው ሕክምና የሚያገኙበትን መንገድ ተመቻችቶ በሽታውም በቁጥጥር ስር መዋል ይቻላል የሚል አቶ ሙጬ የጽዳት መጓደል እንዲሁም ንጹህ ባልሆነ ውሃ መጠቀም ለአተትና ለኮሌራ በሽታዎች መከሰት ምክንያት ናቸው ከተባሉ ህብረተሰቡ የራሱንና አካባቢውን ጽዳት አጠባበቅና የቆሻሻ ማስወገዱን ልማድ እንደሚፈለገው አዳብረዋል ወይ? አዎ፣ እንግዲህ አሁን ቅድም ባነሳሽው ሁኔታ ላይ ምናልባት የውሃ እጥረት ባለበት ከድርቅ ጋር በተያያዘ ከሆነ በጣም አስቸጋሪ ሁኔታ ነው የሚፈጠረው። ምክንያቱም አንዳንድ ጊዜ የዚህ አይነት ተላላፊ በሽታ በሚነሳበት ጊዜ የተወሰኑ አካባቢዎችን ላይ ነው የሚጀምረው እና ያኔ ሁኔታዎች የተስተካከሉ ከሆኑ ብዙ ሳይሰራጭ ማስቀረት የሚቻልበት ሁኔታ ይኖራል። አሁን እንግዲህ አንድ ትልቁ ችግር የሚሆነው ምናልባት የውሃ እጥረት ካለበት አካባቢ ከሆነ ነው እና ብዙ ጊዜ በአካባቢው ከሌለ ውሃ በዚህ ወተር ትራኪንግ የሚሆን አለ በእሱ ነው የሚቀርበው። ከሌላ ቦታ ከሩቅ ቦታ ውሃ እየተመላለሰ ይሰጣል እና አንድ የሚረሳ ግን የሚሳት ነገር አለ። በእርግጥ ውሃ ሕይወት ነው። ውሃ መቅረብ አለበት። ውሃ መጠጣት አለበት ህብረተሰቡ። የሆነ ሆኖ ግን የምንጠጣው ውሃ ደግሞ ለጤናችን ተስማሚ በሆነበት መልኩ ነው መሆን ያለበት እና እነኚህ ሁኔታዎች ተቀናጅተው መሄድ መቻል አለባቸው። ይሄ ቅድም ያልሽው የውሃ የሳኒቴሽን ና የሃይጅን ስራ ተቀናጅተው መሄድ ካልቻሉ የበሽታው ስርጭት ለማስቆም ትንሽ አዳጋች ነው የሚሆነው። እንግዲህ ህብረተሰቡ የዚህ አይነቱን ባህል አዳብራሎይ በተወሰነ መልኩ መቸም በሀገራችን የተቅማጥ በሽታ መጠነሱ ይታወቃል እና ይሄ የሚሆነው እንግዲህ ህብረተሰቡ ግንዛቤውን በማዳበሩ ነው። እና ይሄ የሆነበትን ምክንያት ተደጋግሞ እንደሚነገረው የጤና ኤክስቴንሽን ባለሙያዎች አማካኝነት የሚሰጠው የቤት ከቤት ተግባር በእሱ ላይ በተመረኮዘ ነው እና አንድ እሱ ነው። ሁለተኛውም የውሃው አቅርቦትም ቢሆን ከበፊቱ በጣም የተሻለ ሁኔታ ላይ አለ። የመጸዳጃ ቤት አገልግሎትም ቢሆን እንግዲህ ህብረተሰቡ ስለ መጸዳጃ ቤት ጥቅምና የግል ንጽህና አጠባበቅም የተሻለ ግንዛቤ አለ፣ ሁሉም ቦታ አንድ አይነት እንትን ባይሆን። ስለዚህ በዚህ መሰረት እንግዲህ ህብረተሰቡ ሙሉ በሙሉ አዳብሯል። አስቸጋሪ ይሆናል። ነገር ግን በተቻለ መጠን የዚህ አይነቱን በሽታ ካየ ነው እንግዲህ የተወሰኑ አመታት አልፈዋል እና ለመቆጣጠርም ለመከላከልም ብዙ ችግር አያስከትልም ነበር ግን አሁን እንዳይሱ ቀደም ብለች ከዚህ ከውሃ እጥረትና ከድርቁ ጋር የተያያዘ ከሆነ ግን በጣም ቻሌንጅ ነው የሚሆነው ዶክተር አበበ ከዚሁ ጋር በተያያዘ አተት ወይም ኮሌራ በሽታ ያለበት ሰው በሽታው እንዳለበት ሳያውቅ አንዳንዴ ሁለት ሶስት ወራት ድረስ ያልፋሉ ይባላል ይህ ለብዙዎች አደገኛ ሁኔታን ስለሚፈጥር ሰዎች የእነዚህ በሽታዎች ስርጭት ሰለባ እንዳይሆኑ አስቀድመው ምን ሊያደርጉ ይገባል? አስፈላጊው የግንዛቤ ማስጨበጫ ስራ እየተሰራ ነው ብለው ያስባሉ? በጣም ጥሩ ነው። አንድ ግልጽ እንዲሆን የምፈልገው ነገር ልናገር። አጣዳፊ ተቅማጥና ትውከት ወይም አኪዩት ዋተሪ ዲያሪያ የምንለው በእኛ በሕክምናው ሀሳብ ከኮሌራ ለመለየት ጤና ጥበቃም ሌላም ባለሙያዎችም ያስቀመጡልን አለ ሰስፔክትድ ኬዝስ የምንለዋለ ማለት ይሄ አኪሳፔሪ ዲያሪያ ኮሌራ ነው አይደለም ብሎ ለመለየት ክሊኒካሊ መጠራጠር አለብን፣ ነው ብለን እንገምት ግምታዊ ሀሳብ እናስቀምጥ የምንለው አንድ አምስት ዓመትና ከዛ በላይ ያለ ሰው ድንገት ጠዳፊ የሆነ የሰውነት ፈሳሹ እና ንጥረ ነገሩን ካታ ሲቪር ዲሃይድሬሽን የምንለው ወይም ከዚያ ድንገት ከሞተ ወይንም በቀን አክዩት ዋተሪ ዲያሪያ ወይም አጣዳፊ ተቅማጥና ትውከት በቀን በአንድ ቀን ውስጥ በሁለት ቀን ውስጥ በጣም ቁጥሩ ከጨመረ ይሄ አክዩት ዋተሪ ዲያሪያ ወይም አጣዳፊ ተቅማጥና ትውከት ብለን ግን ኮሌራ አለ ወይ ብለን መጠርጠር አለብን። ምንን ምን የምናስቀምጠው ነው። ሌላው ቅድም ዶክተር እንደተናገረው ኮንፊርምድ ኬዝ የምንለው አለ። ከሰገራ አምስት ጊዜ ወይም ስድስት ጊዜ ተመርምሮ ወይ ከደም ሊሆን ይችላል አብዛኛውን ኤፒዲሞሎጂካል ሰርቬይ ወይም ቅኝት የሚሰራበት ከሰገራ ነው። ከዛ ተመርምሮ ቪብሬ ኮሌሬ ከሆነ ደግሞ የኮሌራ ኮሌራ ነው እንላለን። ስለዚህ በእነዚህ ሀሳቦች እነዚህን አጣዳፊ ተቅማጥና ትውከት የተከሰተባቸው አካባቢዎች የሚሰሩ ስራዎች አሉ። በጣም በርከት ያሉ ስራዎች የሚሰሩ አሉ። ለምሳሌ ጥርጣሬ ነው ወይም አይደለም ብሎ ለመገመት ያክል አንዱ ምንድን ነው አኪቷ ቴሪ ዲያራ ትሪቲንግ ሴንተር የሚባል አለ። አጣዳፊ ተቅማጥና ትውከት የሚታከምበት ማዕከል፣ ኬዝ ማናጀር ቲም ያን የሚያክም ባለሙያዎች ከተለያዩ ባለሙያዎች የተወጣጣ ቲም የሚቀመጥበት፣ ቅኝት የሚሰራ ወይም ሰርቪላንስ ሲስተም የምንለው ኤፒዲሞሎጂ ሪፖርቲንግ ኮሚቴ የምንለው አለ። ኤፒደሚክስ ነገር ሲመጣ ነው ይሄ እንደ አይነት ነው ብሎ ወደ ብዙ ነገሮች አሉና፣ እና ከዚያ ውስጥ በተያያዘ ቅድመም እንደተገለጸው ትምህርት የሚሰጥ አለ። በየቀኑ ሃንዶሽን ፕሮግራም በዚያው ወረዳ በተከሰተበት አካባቢ በየጊዜው መደረግ ያለበት ላይ ኤንትርትመንት የምንለውም አቅርቦት አለ። የአቅርቦትና የሕክምና መካከል ወይም ኮሚቴ የምንለው እና ከዚህ ጋር በተያያዘ እስከ ኢንተርናል ዲስፕሌስመንት ሰፖርት ኤንድ ኮሚቴ እስከምንለው ውስጣዊ እንቅስቃሴ ከአንድ ወረዳ ወደ ወደ ሌላ ወረዳ ሲሄዱ ምን ማድረግ እንዳለባቸው የሚሰራ ስራ የሚያስተምር ብዙ ስራዎች የሚሰሩበት በኮሚቴ በአብዛኛው የሚዋቀር ነገር አለ እና በእኛም አካባቢ በእኛም ሀገር ይሄ ተደርጎ እየተሰራበት ያላለ በሶማሊያ አካባቢ አሁን ቅድም እንደተነሳው አሁን ያልኳቸው የስራ ማዕከሎች ሁሉም ተቋቁሞ የሚሰሩበት ነገር አለ። ነገር ግን ቅድም ለመጥቀስ እንደሞከርሽው የአጣዳፊ ተቅማጥና ትውከት በተለይ ኮሌራ ከተወሰደ ነው ካልን አብዛኞቹ ምልክት ላይኖራቸው ይችላሉ። ሰባ ሰባ አምስት ከመቶ አሲፕቶማቲክ ነው የምንላቸው ምልክት ላይኖር ይችላል። እና ምልክት ሳይኖራቸው ግን ለሌላ ሰው ያስተላልፋሉ እስከ አራት ሳምንት ያክል ከዚያም በላይ ሊያስተላልፉ ይችላሉ። ስለዚህ ቅድም ባስቀመጥ ናቸው ማዕከሎች ስራ መሰራት አለበት። የመለየት የማከም የማዳን ከዚያ በኋላ ደግሞ ነው አይደለም የሚለውን ለይቶ እርምጃ የመውሰድ በአብዛኛው ይሄ እየተሰራ ያለበት አለ። ነገር ግን አንዳንድ ቦታ ላይ ድንገት በሚከሰትበት ጊዜ እነዚህ ነገሮች ሳይቋቋሙ የእንፈተ ህይወት የሚከሰትበትም ሊኖር ይችላል። ዶክተር ዳዊት በዚህ ላይ የሚያክሉበት ሀሳብ ካለ፣ ሕክምናውን በተመለከተ ከመጀመሪያም ጀምሮ ስታንድረስ እየተደረጉ ያሉት በተለይ በእኛ ሀገር በበቂ ሁኔታ ታች ድረስ ወርዶ የሚደረገውን ነገር ማህበረሰቡን በደንብ አድርጎ እውቀት መፍጠር ወይም ደግሞ ስለ በሽታው በደንብ አድርጎ እንዲገነዘብ የማድረግ ስራ በደንብ ተሰርቷል። ፕላስ ከሁሉም በላይ ደግሞ ምንድን ነው በተለይ ከተማ አካባቢ በብዛት የማይታይበት ሁኔታ ምንድን ነው? አንደኛ በቦታውን ያ ችግር በሚፈጠርበት ጊዜ እንደ ኬሲም ተቋቁሞ ከመጀመሪያው ጀምሮ እስከ ላይ የህክምና ተቋም ድረስ ባለው በሽታውን የመቆጣጠር ስራ በመሰራቱ ብዙውን ጊዜ በተለይ ወደ ተለቅ ያሉ ሆስፒታሎች ወይም ደግሞ ሪፈራል ሆስፒታሎች በብዛት አይታዩም። ያ የሆነበት ዋናው ግን ከስር መሰረቱ ያለው ከዛ አካባቢ ባለውን ጥሩ ስራ እየተሰራ ወይም ደግሞ በበቂ ሁኔታ ነገሮችን እንደ አስፈላጊነት በመካሄድ በመሆናቸው መንገዱን እዛው ለማስቀረት ተችለዋል ማለት ነው። እና በተለይ ትልቁ ነገር እዚህ ላይ ማተኮር ያለብን ምንድን ነው መከሰቡን ወይም ደግሞ ችግር እስካለ ድረስ በተለይ አሁን ቅድም እንዳልኩት በተፈጥሮ የሚሆን ሰው ሰራሽ አደጋ በሚፈጠርበት ጊዜ እንደዚህ አይነት ነገር በየትኛውም ዓለም ክፍል ይከሰታል። ለምሳሌ በቅርቡ በምናስታውሳቸው ሀገሮች በብዛት ይሄን ነገር ለብዙ ሰው ሕልፈተ ሕይወት ምክንያቱም ተብሎ ይታሰባል እና በድንገት በሚከሰትበት ጊዜ ዝግጅት በቂ ካልሆነ ብዙ አደጋ ሊደርስ ይችላል። ከዛ ጊዜ ጀምሮ ግን በተለያዩ ሴክተሮች ወይም ደግሞ እንደአስፈላጊነቱ ከማህበረሰቡ ጀምሮ እስከ ጤና ባለሙያው ተቀናጅቶ በመስራቱ ችግሩን በመቅረፍ እና ወዲያውኑ ከተቀረፈ በኋላ ደግሞ ተመልሶ ምን መደረግ አለበት የሚለውን በተለያየ የጤና ባለሙያዎችን መስክ እንትን ተደርጎ ተጠምቶ የሚቀጥሉ እንትኖችን እንዴት መቅረፍ ይቻላል በሚለውን ብዙ እንትኖችን በማስተማር እና አስቀድሞም የመከላከያ ሀሳቦችን በማቅረብ እስካሁን ድረስ እየተሰሩ ነው ያሉት። እና በአጠቃላይ ምንድን ነው አሁን በአሁኑ ሰዓት የበሽታውን ሁናሴ በሚታይበት አካባቢ በተለይ አሁን ቅድም እንደተጠቀሰው የደርቅ አካባቢ ጊዜያዊ ችግር ልክ ከድርጉ ተከትሎ ሊከሰቱ ይችላሉ። ግን አሁን ያለው የቁጥጥር ሂደት ወይም ደግሞ አካሄድ ይገፋል የሚል ግምት ነው ያለኝ። በብዛትም እስካሁን ድረስ የደረሰው ችግር ይሄ ነው ለማለትም ያልቻልንበት ምክንያት የተሰራው ስራ በቂ ነው ብዬ ስለማምን ነው። አቶ ሙጬ በኢትዮጵያ ተደጋግመው የሚከሰቱ አተትን የመሳሰሉ ተላላፊ በሽታዎችን ለመከላከል በአጠቃላይ ከህብረተሰቡ ጥንቃቄን በተመለከተ ምን ይጠበቃል? ጥሩ ነው እንግዲህ፣ ዞሮ ዞሮ አሁንም ተመልሰን የምንሄደው ወደ አኗኗሯችን የህብረተሰቡ አኗኗርና ባህል ልምድ ምን ይመስላል ነው እና እንግዲህ የዚህ የአኗኗሯችን ላይ ለውጥ ለማምጣት ጊዜ ይጠይቃል እና ለዚህም ነው እንግዲህ እንደምታስበው እንደሚታወቀው የሄልፍ ኤክስቴንሽን ፕሮግራሙ የተቀረጸው እና በየጊዜው አንድ ጊዜ ብቻ በማስተማር የምናመጣው ብሔር ቫይራን ቸንጅ የሚባል ነገር በጣም ከባድ ነው። አንድ ሰው አብሮት ያደገውን አብሮት የኖረውን በአንድ ትምህርት ብቻ ይለውጣል ማለት ትንሽ አስቸጋሪ ነው የሚሆነው እና በተደጋጋሚ ትምህርቶችን መስጠት እና ለሚሰራው ስራ እንትን ላይ ለዚህ ለጤና ኤክስቴንሽን ባለሙያዎች አስፈላጊውን ድጋፍ መስጠት እና ተጠናክሮ ስራው ተጠናክሮ የሚሄድበትን ሁኔታ ማመቻቸት አስፈላጊ ይሆናል። እና ምንድን ነው ይሄ እንግዲህ ወደ ምን መተርጎም አለበት? የምንጠጣውን ውሃ ከምንጩ በቧንቧ ስለመጣ ብቻ አይደለም ውሃው እንትን ነው የሚባለው። እና እስከምንጠጣው ድረስ አፋችን እስኪገባ ድረስ ባሉት ሂደቶች ላይ ያለውን የአያያዝና የንጽህና አጠባበቅ ሁኔታ ማስተካከል ያስፈልጋል። ይሄን እንግዲህ ልምድና ባህል ማዳበር እንዲቻል ተከታታይ የሆነ ትምህርት ያስፈልጋል። ሌላው የመጸዳጃ ቤት አገልግሎት አሁን በተለይ እንዳልሽው፣ ምናልባትም ዝናብ አጠር በሆነበት አካባቢ የዚህ አይነት ሁኔታ ተከስቶ ከሆነ ዝናብ ቢጥል በጣም ከባድ ነው እና ምክንያቱም አንደኛ ሰው ያገኘውን ውሃ ይጠጣል። ምክንያቱም መኖር መቻል ያስፈለው ውሃ ሕይወት ነው ብለናል። ሁለተኛ ነገር በየቦታው የምንጸዳዳ ከሆነ ያ እንግዲህ እየታጠበ ወደ ውሃ ነው የሚገባው። ስለዚህ ይሄ እንዳይሆን በመጸዳጃ ቤት የመጠቀም ባህላችን መዳበር መቻል አለበት እና ሌላው ደግሞ የዚህ የሀይጅን ብሄብሄራችን ምንም ነገር ከመንካታችን በፊት በተለይ ምግብ ከማብሰል፣ ምግብ ከመመገብ ሕጻናትን ከማጥባትም ሆነ ከመመገብ በፊት እና ምናልባትም ከቆሻሻ ነገሮች ጋር ኮንታክት ካደረግን በኋላ የእጅ መታጠብ ልምድ ባህል መዳበር መቻል አለበት እና በዋና በሳሙና በአግባቡ መታጠብ። እነኚህ ሶስቱ ነገሮች ተስተካክለው እንትን ካሉ ምግባችን አይበከልም፣ ዋችንም አይበከልም፣ አካባቢያችን አይበከልም፣ እኛም ጤና እንሆናለን ማለት ነው። እና እነኚህ እርምጃዎች ቢወሰዱ ይህን ሁኔታ ማስተካከልና ማስቀረት የሚቻል ነው የሚሆነው የሚል ሀሳብ ነው ያለኝ። አድማጮቻችን ሙያዊ ማብራሪያ የሰጡንን ዶክተር አበበ ሀብታሙን ዶክተር ዳዊት አማረንና አቶ ሙጬ ኪዳኔን ከልብ እያመሰገንን የዛሬውን ዝግጅታችንን እዚህ ላይ እናበቃለን። በደህና ቆዩን።